ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ሕዝብ አናስወጣም ብሎ በስታዲየም እንዳገታቸው የአካባቢው ነዋሪዎች ገልጸዋል። አለም ፍስሐ ዝርዝሩ ልኳል። ዛሬ ማክሰኞ ታህሳስ 32011 ዓ ም ከሽሬ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት መኪኖች ለምንና እንዴት እንደተከናወነ ከሽሬ ከተማ ነዋሪዎች አንዱ አቶ ስራፊያል ገብረህይወት ጠይቂያቸው ነበር። لا يمسلك لك يا مكائن أو تدرو مكائنين بومد. سانو، إن ما مكائنين نيران، جلجلة من أه مسلح. يا አንድ አንድ መረጃዎች እንደሚጠቁሙት በሌሊት መብራት አጥፍቶ ይሄዱ እንዳሉም ይወራል። በሽረ አካባቢ አንድ ኮር ነበር። ይህ ኮር ፈርሰዋል ተብሎ ሰራዊቱ ብዛት ያላቸው ክፍለ ጦሮች በሁመራ፣ በጎንደር፣ በማይጸብሪ አድርገው ወደ ኦሮሚያ ነው ወደ ክልል አማራ ወዴት እንደሆኑ ብዛት ያላቸው ክፍለ ጦሮች ሄደዋል። አሁን ሰላሙ የተሟላ አይደለም። በመንግስትም ግልጽ የሆነ የሚደረግ ስምምነት የለም። ለምሳሌ የዛላምበሳና የራማ ድንበር መዝጋቱ ህዝብ የተሟላ ማብራሪያ አላገኘም። ስለዚህ በዚህ ሂደት እያለን ለምን ይወጣሉ እኛ እስከ ማን ጋር ነው የምንቀረው የሚል ጥያቄ ነው ያለው። በስሑል ስታዲየም የታጉት የመከላከያ መኪኖች ለምንድን ነው ስጋታቸው ምን እንደሆነ አቶ ስራፋኤል እንዲህ ይላሉ። ብዙሕ ዝበለ ህዝቢ እቲ ናይ ከተማ ህዝቢ እንተይኮነስ መጀመርያ እቲ ገጠር ዘሎ ካብ ሽረ ወፂዓ ንሱይ ምትሓዝ ጀሚርዎን ካብኡ ቀስ ብቀስ ናይ ከተማ ህዝቢ እንዳሰምዐ ብሞተር ብመኪና ዛዕምዛዕ እንዳኸደ ብጣዕሚ ብዙሕ ዝበለ ህዝቢ እዩ ተኣኪቡ መጀመርያ ገጠር ኣካባቢ የነበሩነው መከልከል የጀመሩ። በኋላ የከተማ ህዝብ የሰማ በመኪና በሞተር ዝጀረጠ በርካታ ህዝ ኖች ዝተሰበሰበው በሽረ እንዳስላሴ ህዝብ መኪኖችን ስታገቱ የመከላከያ ኣባላት ምን እንዳሉ አቶ ስራፊኤል ገብረ ህይወት እንዲገልጻሉ። መከላከያ ሁኔ ምንም የወሉን ዜና ቶሜኖ ውን ጽቡቅም ገይሮም ተመሊሰን ናብ ሽረ ስታዲዮም። መከላከያው በጣም ጥሩ ነው ያደረገው፣ ምንም አላለም። በስነ ስርዓት ወደ ስታዲዮም ገብተዋል። አሁን ከህዝብ ጋር በመወያየት ላይ ነው ያለው። ከሽረ እንዳስላሴ አካባቢ የተንቀሳቀሱት መኪኖች ወዴት መሆናቸው ይታወቃል ወይ ከሚመለከተው አካል የተሰጣች ማብራሪያ ሲኖራል ወይ ብያቸው አቶ ስራፊኤል ገለገሌም ንአዋሳ ይብሉ ንኦሮሞ ይና ይብሉ። አንዳንዶቹ ወደ አዋሳ ይላሉ፣ ሌሎች ደግሞ ወደ ኦሮሚያ ይላሉ የተለያየ መረጃ ነው የሚሰጡት እስካሁን ግን የተሰጠ ማብራሪያ የለም ከመከላከያም ከአስተዳደሩም የመጣ የለም በዚህ የሽረ እንዳ ስላሴ ውሎ ሴቶችም ነበሩበት ከሴቶቹ አንዷ ወይዘሮ አልጋነሽ ደጀን ትባላለች ወይዘሮ አልጋነሽ የታገት መኪኖች ብዛት ስንት መሆናቸውና የት እንዳሉ ይገልጻሉ የተያዙት መኪኖች አስራ ስምንት ናቸው። ሁለት ቦቴ ሲሆኑ አስራ ስድስቱ ወራል ናቸው። ሁሉም ስታዲየም ውስጥ ገብተዋል። የያዙት ነገር ግን አላወቅንም። የከተማ ህብረተሰብ ጥያቄ ምንድን ነው ብያቸው ነበር። ወይዘሮ አልጋነሽ እንዲህ ብለዋል። ወጣቱ መኪኖች መውጣት የለባቸውም በውጭና በውስጥ እኛን ለማንበርከክ ለሚደረገው ተንኮል አለ። ስለዚህ ንብረታችንን አስወጥተን አንሰጥም። የታሕታይ አድያቦ ወረዳ ጸጥታ ኃላፊ አቶ ሚላው ለማግኘት ያደረጉት ሙከራ አልተሳካም። አለም ፍሳሐ ከመቀለ።